የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በቅርቡ ከዚህ ዓለም በሞት የተለየውን የአንጋፋውን ተዋናይ ጸሐፌ ተውኔት አዘጋጅና ደራሲ የጌታቸው ደባልቄን ሕይወትና ሥራ እንዘከራለን። የሙያ ልጆቹን ጋብዘናል። ኢትዮጵያ ሐዘን ላይ ነች። የተሳፋሪዎች ሞት፣ በስስት የሚያዩት ስኬታማው ተቋም ያጋጠመው ችግር፣ የሆነው ነገር ሁሉ የበርካቶችን ልብ በሐዘን ሰብሯል። ወደ ኬንያ ዋና ከተማ ናይሮቢ በየዕለቱ ለሚያደርገው መደበኛ ብረራ ዛሬ ከጠዋቱ ሁለት ሰዓት ከ38 ደቂቃ ላይ ከቦሌ ዓለም አቀፍ አውሮፕላን ጣቢያ ተነስቶ ቢሾፍቱ አቅራቢያ ከተከሰከሰው የኢትዮጵያ አየር መንገድ አውሮፕላን በሕይወት የተረፈ ማንም እንደሌለ ተረጋግጧል። ዘገባዎች አሉን። አሁን ባለው መረጃ መሰረት በቦታው የሕክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጨምሮ ሌሎች ለአደጋው እገዛ ይሰጣሉ የተባሉ ሰዎች ወደ ቦታው ተንቀሳቅሰዋል። በመኪና በሄሊኮፕተር እና በትንሽ አውሮፕላኖች በቦታው የተጓዙ ነው። አሁን ባለን መረጃ መሰረት በውስጡ የነበሩ አንድ መቶ አርባ ዘጠኝ መንገደኞችና ስምንት የአየር መንገዱ ሰራተኞች አልፈዋል። ይህንንም ሰራተኛውና ማኔጅመንቱ በከፍተኛ ሐዘን የሰማው መሆኑን ነው ንገልጽልን አሁን ባለው መረጃ መሰረት በቦታው የሕክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጨምሮ ሌሎች። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ በቅርቡ ከዚህ ዓለም በሞት የተለየውን የአንጋፋውን ተዋናይ ጸሐፌ ተውኔት አዘጋጅና ደራሲ የጌታቸው ደባልቄን ሕይወትና ሥራ እንዘከራለን። የሙያ ልጆቹን ጋብዘናል። ብዙ ቲያትሮችን ተጫውቻለሁ ከጋሽ ጌታቸው ጋር። አስተማሪ ነው። የምር እዛ ቦታ ላይ ከሱ ጋር መጫወት ማለት መታደል ነው። እሱ ብቻ አይደለም የሀገር መዝገብ ነው። በቲያትር ጥበብ ሽጋቸው አለፈ ማለት እኔ አልችልም። በሁላችንም ልብ ውስጥ አብሮ የሚኖር ነው። በትውልድ ውስጥ የሚቀጥል ነው። አድማጮች፣ አሁን የዓለም ዜናዎችን እናሰማለን። ማንም አልተረፈም። ወደ ኬንያ ዋና ከተማ ናይሮቢ በየዕለቱ ለሚያደርገው መደበኛ በረራ ዛሬ ከጠዋቱ ሁለት ሰዓት ከሰላሳ ስምንት ደቂቃ ላይ ከቦሌ ዓለም አቀፍ አውሮፕላን ጣቢያ ተነስቶ ቢሾፍቱ አቅራቢያ ከተከሰከሰው የኢትዮጵያ አየር መንገድ አውሮፕላን በሕይወት የተረፈ ማንም እንደሌለ ተረጋግጧል። በበረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ ኤት ጄት 149 መንገደኞችንና ስምንት የበረራ ቡድን አባላትን አሳፍሮ ወደ ናይሮቢ ለመብረር ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ የተነሳው ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ሲሆን መሬት ከለቀቀ ከ6 ደቂቃ በኋላ የምድር መቆጣጠሪያው ጋር የነበረው ግንኙነት መቋረጡ ተገልጿል። ከተሳፋሪዎች መካከል 32 ኬንያውያን፣ 8 ካናዳውያን፣ ስምንቱን የበረራ ቡድኑን አባላት ሳይጨምር ዘጠኝ ኢትዮጵያውያንና ስምንት አሜሪካውያን መንገደኞች ይገኙበት ነበር ተብሏል። አንድ የሶማሊያ ጠቅላይ ሚኒስትር ጽሕፈት ቤት አባልም ከአደጋው ሰለባዎች መካከል ይገኙበታል። ቦይንግ 737 ማክስ ኤት ጄት አዲስ እና ለኢትዮጵያ አየር መንገድ የደረሰው ባለፈው ኅዳር ሲሆን የዛሬው አደጋ ከመድረሱ በፊት አብራሪው የቴክኒክ ችግር እንደገጠመው አሳውቆ ወደ ቦሌ ለመመለስ ፍቃድ እንዲሰጠው ጠይቆ እንደነበር በአደጋው ስፍራ ላይ የተገኙት የኢትዮጵያ አየር መንገድ ዋና አስፈጻሚ አቶ ተወልደ ገብረ ማርያም ለጋዜጠኞች መናገራቸው ተዘግቧል። አውሮፕላኑን ያበሩ የነበሩት ካፕቴን የረጅም ጊዜ ልምድ የነበራቸው መሆኑን የአየር መንገዱ ቃል አቀባይ አቶ አስራት በጋሻው ለቪኦኤ ተናግረው መንስኤውና የአደጋው ዓይነት እየተጣራ መሆኑን ገልጸዋል። አውሮፕላኑ ባለፈው እሁድ ከጆሃንስበርግ መንገደኞችን አሳፍሮ አዲስ አበባ አርፏል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር ጽሕፈት ቤት በመንግስቱና በኢትዮጵያ ሕዝብ ስም ለተጎዱ ቤተሰቦች ጥልቅ ሐዘኑን በትዊተር ባሰራጨው መልዕክት አሳውቋል። ቦይንግ ኩባንያ ዛሬ ባወጣው ባለ አንድ አረፍተ ነገር መግለጫ ደግሞ ስለ አደጋው ሪፖርት የደረሰው መሆኑንና ሁኔታውን በቅርብ እንደሚከታተል አስታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ኢትዮጵያ ሐዘን ላይ ነች። የተሳፋሪዎች ሞት በስስት የሚያዩት ስኬታማው ተቋም ያጋጠመው ችግር የሆነው ነገር ሁሉ የበርካቶችን ልብ በሐዘን ሰብሯል። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 አውሮፕላን ከአዲስ አበባ እንደተነሳ ካሰበው አልደረሰም፣ ወደ ማረፊያ ቦታውም አልተመለሰም። ቢሾፍቱ አካባቢ ተከስክሶ የ157 ሰዎች ሕይወት አልፏል። ስምንቱ ደግሞ የአውሮፕላኑ የበረራ ሰራተኞች ናቸው። እነሱን ጨምሮ 17ቱ ኢትዮጵያውያን መሆናቸውም ተገልጿል። በአጠቃላይም የ35 ሀገራት ዜጎችና በተባበሩት መንግስታት ፓስፖርት ይጓዙ የነበሩ የአንድ ሰው ህይወት አልፏል። 32 ኬንያውያን፣ 18 ካናዳውያን፣ 8 ቻይናውያን፣ 8 ጣሊያናውያንና 8 አሜሪካውያን ከሟቾቹ መካከል ይገኙበታል። አውሮፕላኑ የተከሰከሰበትን አካባቢ የጎበኙ ጠቅላይ ሚኒስትር አብይ አህመድ ሐዘናቸውን ገልጸዋል፣ መመሪያም ሰጥተዋል። የአደጋው መንስኤ እንዲጣራ፣ ለሟች ወገኖችም ተገቢ ሁሉ እንዲደረግ መመሪያ አስተላልፈዋል ነው ያለው የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ። በአደጋው 32 ዜጎቿ የሞቱባት የኬንያው ፕሬዝዳንት ኡሁሩ ኬንያታም በተፈጠረው ሁኔታ ማዘናቸውን ገልጸዋል። 8 ዜጎቿ የሞቱባት አሜሪካ አሜሪካም ሁኔታውን እየተከታተለች ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በስልክ የገለጹልኝ ይህንኑ ነው። ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር በቅርበት እየሰራን ነው። የዩናይትድ ስቴትስ መንግስትና ኤምባሲው እንደዚሁም የአሜሪካ ሕዝብ በዛሬው ጠዋት አሰቃቂ አደጋ ወዳጆቻቸውን ላጡ ሁሉ ከልብ የመነጨ ሐዘናችንን እንገልጻለን። በአውሮፕላኑ እየተጓዙ የነበሩትን አሜሪካውያን ዜጎች ማንነት ለመለየትም እየሰራን ነው። ልናደርግ በምንችለው ድጋፍ ላይ ደግሞ ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር ግንኙነት እያደረግን ነው ነው ያሉት። የአደጋው መንስኤ እየተጣራ መሆኑን የኢትዮጵያ አየር መንገድ አስታውቋል። አውሮፕላኑን ያመረተው የአሜሪካው ቦይንግ ኩባንያ ባወጣው መግለጫም በዚህ ሂደት ለኢትዮጵያ አየር መንገድ አስፈላጊውን የቴክኒክ ድጋፍ ለማድረግ ዝግጁ መሆኑን አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰሞኑን የአሜሪካ ኤምባሲ ለዜጎቹ ያወጣው የደህንነት ስጋት ማስታወቂያ በተለያዩ መንገዶች መተርጎም እንደማይገባውም ቃል አቀባዩ ኒኮላስ ባልኔ አስገንዝበዋል። ማሳሰቢያው በትናንትናው እለት እንደገና ተሻሽሎ የአሜሪካ ኤምባሲ ሰራተኞች ወደ አውሮፕላን ማረፊያው መጓዝ እንደሚችሉ ተገልጾ እንደነበርም አስታውቋል። እስክንድር ፍሬው በዚህም ላይ ተከታዩን ዘገባ ልኳል። ኤምባሲው ሰሞኑን ለዜጎቹ ያስተላለፈው መልእክት እንደ አውሮፓውያን አቆጣጠር ዛሬ መጋቢት አስር በአዲስ አበባ ሰልፍ ሊኖር እንደሚችል ከወጡ መረጃዎች ጋር የተያያዘ መሆኑን ቃል አቀባይ ኒኮላስ ባርኔት አመልክተዋል። መልእክቱ አሜሪካውያን ዜጎች በዚህ ቀን የቦሌ አውሮፕላን ማረፊያን ጨምሮ በሌሎችም የከተማው አካባቢዎች የሚያደርጉትን እንቅስቃሴ እንዲገድቡ የሚጠይቅ መሆኑንም ተናግረዋል። አንዳንዶች በተለይ አውሮፕላን ማረፊያ የሚለውን አገላለጽ በተለያዩ መንገዶች ተርጉመውታል። ኒኮላስ ባርኔት ግን ያ ተገቢ እንዳልሆነ ያብራራሉ። የደህንነት ስጋት ማስታወቂያው የተጻፈውን ነው የሚለው መሰረት ያደረገውም በአዲስ አበባ ሰፊ የተቃውሞ ሰልፍ ይኖራል በሚል በማህበራዊ ሚዲያ የተሰራጩ መረጃዎችን ነው። እና አሜሪካውያን ዜጎች በከተማው የተለያዩ አካባቢዎች አውሮፕላን ማረፊያውን ጨምሮ እንቅስቃሴያቸውን እንዲገድቡ ማሳሰቢያ አወጣን። በትናንትናው እለት ግን ይህንን አሻሽለን ልከን ነበር። የኤምባሲው ሰራተኞች ዛሬ አውሮፕላን ማረፊያውን መጠቀም እንደሚችሉ በመግለጽ ነው ያሉት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ እንደዚህ አይነት የደህንነት ስጋት ማስታወቂያዎችን ማውጣቱ አዲስ እንዳልሆነም ኒኮላስ ባርኔት አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ዛሬ ጠዋት አደጋው በደረሰበት ሰዓት አካባቢ እስክንድር ወደ አየር መንገዱ የኮርፖሬት ኮሚኒኬሽን ስራ አስኪያጅ ወደ አቶ አስራት በጋሻው ደውሎ በስልክ አነጋግሯቸው ነበር። አቶ አስራት ያለውን ሁኔታ በማብራራት ይጀምራሉ አሁን ባለው መረጃ መሰረት በቦታው የህክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጨምሮ ሌሎች ለአደጋው እገዛ ይሰጣሉ የተባሉ ሰዎች ወደ ቦታው ተንቀሳቅሰዋል በመኪና በሄሊኮፕተር እና በትንሽ አይሮፕላኖች በቦታው የተጓዙ ነው አሁን ባለን መረጃ መሰረት በውስጡ የነበሩ አንድ መቶ አርባ ዘጠኝ መንገደኞች እና ስምንት የአየር መንገዱ ሰራተኞች አልፈዋል ይህንንም ሰራተኛው እና ማኔጅመንቱ በከፍተኛ ሀዘን የሰማው መሆኑን ነው እንገልጽል። የተለያዩ ሀገራት ዜጎች ኢትዮጵያውያን ጨምሮ በውስጡ እንደነበሩም ሰምተናል። የስንት ሀገራት ዜጎች ነበሩ? ኢትዮጵያውያኑ ውስጥ ቁጥር አሁን ባለኝ መረጃና በደረስንበት ጠቅላላ መረጃ መሰረት ሰላሳ አራት ሀገር ዜጎች በውስጡ አሉ። ከፍተኛ ቁጥር የሚይዘው የኬንያውያን ነው። ወደ ሰላሳ ሁለት የሚሆኑ ኬንያውያን አሉ። ከአውሮፓም ከአፍሪካ ሀገራትም ከአሜሪካም ዜጎች አልፈዋል። ወደ አስራ ሰባት የሚሆኑ ኢትዮጵያውያን አልፈዋል። ስምንቱ ሰራተኞች ሲሆኑ ዘጠኝ መንገደኞችም ነው። ሌሎች ዜግነታቸው እየተጣራ የሚገኝ በተባበሩት መንግስታት ድርጅት የይለፍ ሰነድ መሰረት የተጓዙ ሰዎች ትክክለኛ ዜግነታቸውን ለማጣራት እየሞከር ነው። ስለዚህ አስራ ሰባቱ ኢትዮጵያውያን ናቸው፣ ሌሎቹ ኢትዮጵያውያን ያልሆኑ መንገደኞች ብለን መግለጽ እንችላለን። ይቻላል ኢትዮጵያውያን ያልሆኑ ናቸው። አራቱን ግን በተባበሩት መንግስታት ድርጅት የጉዞ ሰነድ የተጓዙ ስለሆነ ሰነዳቸውን ዜግነታቸውን የሚገልጽ ሰነድ ስላልሆነ ይህ እንደታወቀ እናሳውቃለን። በተረፈ ግን ከሁሉም ሰላሳ አራት አገራት ዜጎች መሆናቸውን ለማወቅ ይችላል። ወደ ስፍራው የድርጅቱን ዋና ስራ አስፈጻሚ ጨምሮ የተለያዩ ሰዎች ያሉበት ቡድን ተጉዟል ብለውኛል። አሁን በትክክል ቦታው ላይ ምን እየተደረገ ነው? ቀጣዩ ሂደትስ ምንድን ነው? እንግዲህ እዛ ቦታ ላይ ከተደረሰ በኋላ ያለው የአደጋውን መንስኤ ከማወቅ ጨምሮ እዛ አካባቢ እርዳታ ያስፈልጋቸው ሰዎች እንደው በአጋጣሚ ከተገኙ እነሱን እርዳታ መስጠት ነው። የሕክምና ቡድን ተጉዟል። የመከላከያ ሰራዊትም እዛ አካባቢ ያለ የፖሊስ አካላትም በቦታው አሉ። በሁሉም አካላት ርብርብ ተደርጎ ህይወት ሊተርፍ የሚችልበት ኮንዲሽን ካለ እነሱን መርዳት ነው። ከዛ በተረፈ አየር መንገዱ ለቤተሰቦች የማሳወቅ እና እያንዳንዱ ቤተሰብ ለማግኘት ጥረት ይደረጋል። በተጨማሪም በውጭ ሀገራት የሚገኙ ቤተሰቦቻቸውን በሀዘናቸው ምክንያት ሊገላቀሏቸው የሚፈልጉ ካሉ መምጣት እንዲችሉ ሁኔታዎችን እናመቻቻለን። በነጻ ትኬት ወደ አዲስ አበባ እንዲመጡ እንረዳለን። አቶ አስራት የህክምና የሚያስፈልጋቸው ካሉ የሚል አገላለስ ተጠቅመዋል። አሁን መጨረሻ ላይ ነገር ግን መቶ አርባ ዘጠኙም ህይወታቸው ማለፉን አረጋግጠናል ነው ያላችሁት እና ይህ ከምን ጋር የተገናኘ ነው ይችን ያብራሩልኝ። ሊሆን የሚችለው ምናልባት በእድለኛ ሆነን መትረፍ የሚችሉ ሰዎች ካሉ በሚል ነው በአጠቃላይ ሀዘናችን ከመክፋቱ የተነሳ ተስፋ ለማድረግ ነው የኢትዮጵያ አየር መንገድ ገናና ስም ያለው አየር መንገድ ነው በአፍሪካ ውስጥም በአለምም እንዲህ አይነት አደጋዎች የሚያጋጥሙት ተቋም አይደለም አልፎ አልፎ የሚከሰት ምናልባት ም ለሁለተኛ ጊዜ በቅርብ ጊዜ ታሪኩ ነው ማለት ይቻላል ይች ልንገሩኝና በዚህ ላብቃ እንግዲህ የኢትዮጵያ አየር መንገድ ለደህንነትና ለአፈጻጸሙ በከፍተኛ ሁኔታ ጥንቃቄ የሚያደርግ እንደሆነ በታሪኩ በደንብ ይታወቃል። እንግዲህ የዚህን አደጋ መንስኤ፣ ምን አይነት አደጋ እንደተከሰተና ለምን ሊከሰት እንደቻለ ታወቅን በኋላ ብዙ መነጋገር ይቻላል። ነገር ግን በታሪካችንም በስራችንም ሂደትም የደህንነታችን አሰራራችን ምስክር ነው። እንግዲህ አልፎ አልፎ የሚገጥሙ ነገሮች ቢኖሩም እንዲህ አይነት ነገር ግን ሲገጥም በጣም ረጅም ጊዜ ነው እንዳልከው ነው እና አሁን እኛ አደጋውን በተመለከተ እየሰራን ስለሆነ ምናልባት ብዙ ሰዓት ውስጥ ላናግር ባለመቻሌ በጣም ይቅርታ ጠይቃለሁ። አቶ አስራት በጋሻው የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽን ስራ አስኪያጅ ስለሰጡኝ አስተያየት በጣም አመሰግናለሁ። የተከበራቸው አድማጮች፣ የአሜሪካ ድምፅ በዚህ አሰቃቂ አውሮፕላን አደጋ ህይወታቸውን ላጡ ቤተሰቦችና ወዳጆች በሙሉ የተሰማውን ጥልቅ ሀዘን ይገልጻል፣ መጽናናቱን ይመኛል። በዓለማችን ዛሬ ሌላም የአውሮፕላን አደጋ ተከስቷል። በኮሎምቢያ የሲቪል ኤቪዬሽን ባለሥልጣን መግለጫ መሠረት ከሳንሆዜ ዴል ጓቪያሬ የተነሣውና ዐሥራ ሁለት ሰዎችን አሳፍሮ ይጓዝ የነበረ አውሮፕላን መድረሻው ቪላ ቪሴንሲዮ ነበር ተብሏል። መንገደኞቹ በሙሉ በአደጋው አልቀዋል። የዲሲ ሦስት አውሮፕላኑ ስብርባሪና የተሳፋሪዎቹ አስከሬን የከተማው አቅራቢያ ተገኝቷል ተብሏል። በሌላ ዜና እንደገና ወደ አዲስ አበባ እንመለሳለን። በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ መካከል ያለውን የአስተዳደር ወሰን ውዝግብ በተመለከተ ዘላቂ መፍትሄ የሚፈልግ ኮሚቴ መቋቋሙን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በዘገባዎቹ መሠረት የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ መካከል ያለው የአስተዳደር ወሰን በአግባቡ አለመካለሉን አንስቷል። ይህን ችግር በዘላቂነት በመፍታት የአስተዳደር ወሰን አካባቢዎች የግጭትና የንትርክ አጀንዳ ከመሆን ይልቅ የልማትና የፍትሐዊ ተጠቃሚነት የሚረጋገጥባቸው አካባቢዎች እንዲሆኑ በማሰብ ችግሩን በጥናት ላይ ተመስርቶ ዘላቂ መፍትሄ ለመስጠት ከኦሮሚያ ብሔራዊ ክልላዊ መንግስትና ከአዲስ አበባ ከተማ መስተዳደር የተውጣጣ የጋራ ኮሚቴ ተዋቅሮ ጥናቶች ቢያደርግም በጥናቱ ውጤት ላይ ጉዳዩን መቋጨት አለመቻሉ ነው ጽሕፈት ቤቱ ያመለከተው። ይህም በመሆኑ የኦሮሚያ ክልልና የአዲስ አበባ ከተማ ወሰን ጉዳይ አወዛጋቢ ሆኖ ቀጥሏል ብሏል። በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ መስተዳድር መካከል እልባት ያላገኘ የአስተዳደር ወሰን ይገባኛል ጥያቄ መፍትሄ ሳይሰጠው የጋራ መኖሪያ ቤቶች ዕጣ መውጣቱም ውዝግብ ማስነሳቱም ገልጿል። በአዲስ አበባ ከተማና በኦሮሚያ ክልል መካከል ያለውን የአስተዳደር ወሰን ጥያቄን በዘላቂነት ለመፍታት ከዚህ በፊት የተጠኑ ጥናቶችን መሠረት በማድረግና ሕዝቡን በማሳተፍ ዘላቂ መፍትሄ ማስቀመጥ ወሳኝ ሆኖ መገኘቱን የጠቅላይ ሚኒስትር ጽፈት ቤት አስታውቋል። በዚህ መሠረት ስምንት አባላት ያሉት ከፌዴራል መንግሥት ከኦሮሚያ ብሔራዊ ክልላዊ መንግሥትና ከአዲስ አበባ ከተማ አስተዳደር የተውጣጡ አባላትን የያዘ ኮሚቴ ተዋቅሮ ለጉዳዩ መፍትሄ የሚሆን ምክረ ሀሳብ እንዲያቀርቡ አቅጣጫ ተቀምጧል ብሏል። የጠቅላይ ሚኒስትር ጽሕፈት ቤት መግለጫ። እዚያው አዲስ አበባ እንቆያለን። የአዲስ አበባ ከተማ አስተዳደር በአዲስ አበባ ስም ለመደራደር የህግም የፖለቲካም የሞራልም ውክልና የለውም ተባለ። ይህን ያለው ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ ለአዲስ አበባ ምን ይደረግ በሚል በተካሄደ ህዝባዊ ውይይት ላይ ነው። ቪኦኤ ውይይቱን ተከታትሏል። ዘገባው እንደደረሰን እናቀርባለን። በመጨረሻም ሰሜን ኮሪያ ሌላ የሚሳይል ሙከራ ለማድረግ በዝግጅት ላይ ስለመሆኗ ምንም ብዥታ እንደሌለው ያስታወቀው የዋይት ሃውስ ቤተ መንግሥት ፒዮንግያንግ አዲስ ሮኬት እያነጸች እንደሆነ የሚያሳየውን የንግድ ሳተላይት ምስል ትክክለኛነት ግን አላረጋገጥም ብሏል። የብሔራዊ ጸጥታ አማካሪው ጆን ቦልተን ለኤቢሲ ኒውስ ቴሌቪዥን ሲናገሩ ዩናይትድ ስቴትስ የሰሜን ኮሪያን እንቅስቃሴ ያለማቋረጥ ትከታተላለች ካሉ በኋላ ይህ የንግድ ሳተላይት ስለሚያሳየው ምስል በግምት ለመናገር ግን አልፈልግም ብለዋል። ፕሬዚደንት ትራምፕም የሰሜን ኮሪያው መሪ የገቡላቸውን ቃል ይጠብቃሉ ብለው እንደሚያምኑ ተናግረዋል። ዜናዎቹ በዚሁ ይጠቃልላሉ። አድማጮች በልዩ ዘገባዎች ምክንያት መደበኛ የራዲዮ መጽሔት ዝግጅታችን በመጠኑ ይቀየራል። አሁን ወደ መደበኛው የራዲዮ መጽሔት እንመለስና ወቅታዊ ዘገባዎችን መጨረሻ ላይ እናቀርባለን። ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። የቀድሞ መሪ መንግስቱ ኃይለማርያም ሰሩት ባሏቸው በደሎች ይጠየቁ የሚሉት በአንድ ወገን የለም፣ ለመሆኑስ ማን ነው ጠያቂው? የሚሉን ደግሞ በሌላው ጎራ ተሰልፈው ሙግት የገጠሙበት ቀደም ብለን በመግቢያችን ያስተዋወቅ ነው ዝግጅት ነው ቀዳሚው። መልካም እንግዲህ አሉላ፣ እንግዶቻችን እናስተዋወቅ። መንግስቱ ኃይለማርያም ለፍርድ መቅረብ አለባቸው ወንጀለኛ ናቸው የሚለውን ሐሳብ የሚያጠነጥኑት ፍትህ ለኢትዮጵያውያን የሚል ግብረ ኃይል አለ። የእሱ አባል አቶ ነሲቦ ስብሀት ናቸው። የለም መንግስቱ ኃይለማርያም ሊጠየቁ አይገባም። ማን ነው ጠያቂ የሚለውን መከራከሪያ የሚያቀርቡት ደግሞ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ሁለታችሁንም እናመሰግናለን። ከአቶ ነሲቡን ጀመረው። አቶ ነሲቡ ከዚህ ቀደም በዚህ ጉዳይ ላይ ሁለት እርሶን ሀሳብ የሚደግፉ እንግዶች አቅርበን ነበር አሉ ታስታውሳለህ። ልክ ነው። ያንኑ መስመር ነው እርስዎ የሚከተሉትና እስቲ ምንድን ነው በኩሬን መንግስቱ ኃይለማርያም ላይ የሚያቀርቡት ክስ? ለምንድን ነው ለፍርድ ይቅረቡ የሚከርሶን ጀምር አስራ ዘጠኝ ስልሳ ሰባት ዓመተ ምህረት መስከረም ላይ ስልጣን ከተያዘ በኋላ በሶስት ወር እድሜው ሳይታሰብ የተረሸኑት ስልሳ ሰዎች ሀምሳ አራት የድሮ የአጼ ኃይለ ሥላሴ መንግስት ባለስልጣናትን አካቶ በተደረጉ ህዳር አስራ አራት ተገደሉ ተብሎ ሲወጣ ህዳር አስራ ሶስት ቀን መንግስቱ ኃይለ ማርያም የፈረመበት ጀነራል አማን አንዶም ታስረው እንዲቀርቡ በከርቸሌ ለስል ለሀምሳ አራት የሚሆን ሰው ጉድጓድ እንዲቆፈር እና በመጨረሻም ከሌሊቱ ስምንት ሰዓት በጥይት ተደብድበው እንዲገደሉ እናሳውቃለን በሚል ይሄንን አስፈጽሞ የእሳቸው ፊርማ ለመሆኑ ተረጋግጧል። በነገራችን ላይ ይሄንን ህግ ያ ነው የሚያጠራው የእሳቸው ለመሆኑ እኛ አይደለንም። እኛ መረጃውን በተገኘው መሰረት ይዘናል። ይሄም ግን የእሳቸው እንደሆነ አሁን ለፍትህ ለፍርድ ሲቀሩ ነው የሚታወቀው። እነኝህ ሁሉ ሁኔታዎች ይሄ ራሱ እኛ ይህን መረጃ ስናቀርብ ከህግ አንፃር ልክ ነው አይደለም ፍርድ ቤት ይወስነዋል። እነኝህ ሁኔታዎች እንግዲህ ምንድን ነው የሚያሳዩት? ይሄ በግል ተካሄዶ በአስራ አራት ነው ለደርግ አባላት እንኳን የታወቀው። ይሄን እንኳን አሁን ለጠየቀኝ ጥያቄ በቅርቡ እኔ መጽሐፉን ላይ ብዙም እንትን ቢኖረኝም ፍስሃ ደስታ በጻፉት ላይ እንኳን ይሄንን አንስተዋል። ከዛ ጋር እንግዲህ ተጨማሪ መንግስቱ አይለማ ሊጠየቅባቸው የሚችሉት ያለ ህግ የተገደሉት ላይ ነው በፍየል ወጠጤ ያለ ፍርድ የተገደሉ ናቸው። ለምሳሌ እንደነ ለጃዝማች ፀሐይ ወንቁ ስላሴ እና የመሳሰሉት በራሱ እንኳን በደርግ በነበሩት የጥር ሀያ ስድስት ስልሳ ዘጠኝ ጉዳይ ያለ ሻለቃ ኪሮስ፣ ሻለቃ ሲሳይ፣ ብርጋዴ ጀነራል ጌታቸው ናደው፣ ኮነሬል አጥናፉ ራሱ፣ እነኝህ ሁሉ እንደገና በአስራ ዘጠኝ ሰማንያ አንድ የግንቦት ማፈንቅለ መንግስት የተገደሉት ጀነራሎች ያለ ፍርድ ቤት ትዕዛዝ የተገደሉ ናቸው። ይሄን ሁሉ ሊጠየቅበት ይችላል። በመጨረሻም ደግሞ ሀገሬ አንድ ጥይትና አንድ ሰው እስኪቀር ድረስ ሰዋለሁ ያለ ሰው መጨረሻ ጦሩን ሁሉ አጋፍጦና በትኖ የሸሸ ነው። በዚህ እንኳን ከሕግ አንጻር በጦር ወንጀለኝነት ሊጠየቅ ይችላል። እና ሸሽተው ወጡ ሲሉም ለዛም መረጃ አላችሁ ለመሸሻቸው ማለት ነው እንግዲህ እሱን በምንድን ነው አሁንም፣ እነኝ ሁኔታ ለምንድነው ይህን ያነሳሁት? በሬዲዮ ሁሉ የተነገረ ነው። ፈርጦ ወጣ ነው የተባለው። እንግዲህ የሁሉም መረጃ ነው። እንግዲህ የተለያየ ሀሳብ ስላለ ነው። እሺ፣ የመቶ አለቃ ይቀጥሉ። እሺ፣ በጣም አመሰግናለሁ። እንደው ሰውን ኢንተራፕት ከማድረግ ብዬ ላለማቋረጥ። እሺ፣ መልካም እናመሰግናለን። እስከ መጨረሻው ይጨርሱ በሚል እያዳመጥኩ ነበር ያለሁት። እና ግን አንዳንድ ነገሮች እውነትነት ያላቸው ባይሆኑም ቢያንስ እንደው በአንድ አባባላቸው ላደንቃቸው ወዳለሁ። እሱ ምንድን ነው አሁን የጓድ ፍስሐ ደስታ የጻፈውን መጽሐፍ እንደ ኤቪደንስ ሬፈረንስ ያደርጉ የሰማ ይመስለኛል። ብዙ እነዚህ እንደ አቶ ነሲቦ አይነት አመለካከት ያላቸው ሰዎች ችግራቸው ምንድነው በተለይ የመጽሐፍና እውነታ ላይ ታሪክ ላይ መተን በምንከራከር በምንወያይ ሰዓት ፈጽሞ ይሄማ ፍቅረ ስላሴ ነው የጻፈው ይህን ፍስሐ ደስታ ነው የጻፈው። እነዚህ ራሳቸው ራሳቸውን ከወንጀል ነጻ ለማድረግ ብለው የጻፉት መጽሐፍ ስለሆነ ከነጭራሹ በጭፍን መጽሐፉንም አንቀበልም ይለዋሉ። አቶ ነሲቡንም ይለያቸው ቢያንስ ይህን እውነታ መቀበላቸውን ግን እሳቸው ከተናገሩት አንዳንዱ እውነት አይደለም ብለው ጀምረዋል። መቶ አለቃ ምንድን ነው ከአቶ ነሲቡ ንግግር ላይ ስህተት ወደ እዛ ልመለስ ነው ልመለስ ነው ቢያንስ ይችን ፖይንት እንደው ክሬዲት ሊስታቸውና ወደ ዋናው ነገር ልምጣ ብዬ ነው ማለት እኔ በተፈጥሮዬ ሁሉንም እንደ በጭፍንና በድርቅ ባለ ነገር መከራከር እውነት ከሆነ እውነት ነው፣ ሰቶችም ከሆኑ ደግሞ እየተራረመን መሄድ ስላለብን ነው። ዞሮ ዞሮ እኛ የዛሬ አርባ አራትና አርባ አምስት አመት ለተፈጸመ ታሪክ አሁን እንዲህ አይነት ክርክሮችን አስተ የምንከራከር ምናልባት ትውልድ ያስተምራል ያስተምራል በሚል ከዛ ጥፋት ከዛ መጠፋፋት ምንማራለን በሚል እንጂ አሁን እነሱ እንደሚሉት ኮሮኔል መንግስቱን የመክሰስም እሳቸው ነው የሚያስጠይቃቸውም እነሱ በሚሉት መልክ ማለት ነው። ምክንያቱም ይሄ የግሩፕ ጉዳይ ነው። የተወሰነ ግሩፖች በነገራችን ላይ የኮሎኔል መንግስቱን በኢትዮጵያ ታሪክ አስራ ሰባት አመት አልገዙም፣ አስተዳደሩ ነው የምንለው እኛ አስተዳደሪያችን ነበሩ እንጂ ገዢ አይደሉም። የገዢን ዴፊኒሽን ይገልጻሉ ብለን አናስብም። ወደ ዋና ፖይንት ስመጣ በአስራ ዘጠኝ ስልሳ ስድስት ስልሳ ሰባት እስከ ሰባ ሰባ አንድ ድረስ ለኢትዮጵያ መልካም የሆነላት ጊዜም ነው በጣም አሳፋሪ ታሪክና ጨለማ የሆነበት ጊዜ ነበር። መልካሙ ምንድን ነው? በተለይ ለጭቁኑ ሕዝብ በገጠር ለሚኖረው በከተማ ለሚኖረ ለወዛደሩ በጣም ተሰቃይቶና በጭቁና ለሚኖረው ሕዝብ መንግስቱን የመሰለ መሪ መቶለት ብዙ ህይወቱ የተለወጠበት ብዙ ብርሃን ያየንበት ዘመን ነው። እኛ እንደዛ ነው የምናስበው። የመንግስቱ ወዳጆች፣ አፍቃሪዎች መንግስቱ ለኢትዮጵያ ምርጥ መሪ ነበር ብለን የምናስብ ሰዎች እንደዛ ነው የምናየው። ከሳሾቹ ቢከሱትም በአንጻሩ ደግሞ በሌላ ሳይል ላይ እርስ በርስ መጨፋጨፍ የነበረበት በጣም አሳዛኝ የነበረበት ጨለማ ዘመን የነበረበትና በየትኛውም ሳይል ያለቁት ወገኖች እኛ በኢህአፓ ሳይል ይሁን በመኢሶን ይሁን በደርግ ይሁን ዞሮ ዞሮ የተጠፋፉት ኢትዮጵያኖች ናቸው። በእነሱ ህይወት መጥፋት ማንም በተለይ ዛሬ ላይ ቁጭ ብለን ስናስበው እሳይ ደጋረግ የሚያሳይ ነገር የለም። በጣም አሳዛኝ ነው፣ አሳፋሪ ነው። በዚህ ሁላችንም ምናልባት ልባችን ሊሰበር የሚችልበት ነገር እንጂ የሚያኮራ ልብ እንደ በሚያስኮፍስ ታሪክ አልተፈጸመም። እንደ ዜጋ እንደ አንድ ኢትዮጵያዊ በተለይም እንደ ቀድሞ መከላከያ ሰራዊት አባልነት በዚህ አይነት ሁኔታ በተፈጸመው የኃይለስላሴ ባለስልጣኖች በሳቸውም ጭምር እንዲሁም በኢህአፓ አባሎች ወይም ደግሞ ኢህአፓዎችን በፈጸሙት ጥፋት እኔ እንደ ዜጋ በጣም ነው የሚያሳዝን ግን ትልቁ ጥያቄ፣ ትልቁ እውነት አይቱ ጋር ነው። እጆች ሁሉ ጣቶች ሁሉ ወደ መንግስቱ ኃይለማርያም እሱን ስለሚጠሉት ብቻ መንግስቱ ልክ ሞናስተር ገዳይ እንደነበረ ጨፍጫፊ እንደነበረ ከመግደል በስተቀር ሌላ እውቀትም ሙያም እንዳልነበረው አድርገው የሚያቀርቡት ትርቅ ትርክ ከዚህን ያህል አመት በኋላ እንኳን እንደው ትንሽ ወደ ማስተዋል መምጣት አለመቻላቸው ነው የሚያሳዝነው። መንግስቱ እንዴት ነው የሚታየው? ኢትዮጵያ ውስጥ ነው መንግስቱን የተወሰኑ ሰዎች፣ ባንዳዎች፣ ስልጣን የቀማቸው ሰዎች፣ የበለጣቸው ሰዎች እውነት ነው። በተለያየ መልክ ሊመለከቱትና ዲፋይል ሊያደርጉት ይችላል። እኛ ግን መንግስቱን የምንወድ ሰዎች ወይም ደግሞ መንግስቱ ለኢትዮጵያ መልካም ነው የስጋ ዝምድና ወይም የጥቅም ግንኙነት ኖሮ ሳይሆን እንደ ዜጋ በተለይ ዛሬ ላይ ቁመን ስንመለከተው ዛሬ ኢትዮጵያ የደረሰችበትን ሁኔታ ስንመለከት ያን የነበረን ብሔራዊ ስሜት ብሔራዊ ክብር አንድነታችን ሰው ከሰሜን ኢትዮጵያ ተነስቶ ከኤርትራ ተነስቶ ወደ ቦረና ሄዶ ቢሰራ ማን ከዚህ መጣህ የሚለው የለ መነገድ ማግባት መውለድ የተለያየ አይነት ህይወትን መስርቶ መኖር የሚችልበትን ሁኔታ ተጠራርጎ ጠፍቶ ዛሬ ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ ለመንቀሳቀስ እዚህ ደረጃ የደረስንበት ሁኔታ የተሰማንን ብሔራዊ ክብር ስንመለከት መንግስቱ እንደገና ተመልሶ ጊዜን ወደኋላ በሪሞት ኮንትሮል ማምጣት ቢቻልና መንግስቱ ዛሬ እንኳን ለኢትዮጵያ ብቁ ነው ተመጣጣኝ ነው እንዳለ፣ ቀደም ሲል አቶ ነሲቡ ግን ነጥብ በነጥብ ያስቀምጡት አለ። እንዴት ይመልሳሉ? የንጉሱን አምሳ ምናምን ወይም ስልሳ ሰዎች መግደል፣ በስሜት የጠቀሱ ወታደሮችን መግደል፣ የቀይ ሽብር የመሳሰለውን ይሄንን መፈጸማቸው ከወይ መንግስቱን ወንጀለኛ አደርግም ነው ወይ የሚሉት በዛም ጥሩ እኔ የጀመርኩት መንግስቱ እንዴት ይታያል ነው መንግስቱ በኢትዮጵያ ውስጥ ስቲል የሚሆነ እጅሉ ሰዎች እሱ እያንዳንዱን ጣት በሙሉ ወደ እሱ ላይ ተጠቁመው መንግስቱ ጭራሽ ና ገዳይ እንደነበረ አድርገው ነው የሚያስቡት መንግስቱን በዚህ በጭፍጨፋ ና በግድያ እሱ ወንጀለኛ እንደሆነ የሚያስቡ እልመኞች ነው ምላቸው ምክንያቱም እልም እንጂ ይሄ በተግባር የሚሆን ነገር የለም ምክንያቱም እውነታውን ነጋገር ከተባለ በአስራ ዘጠኝ መቶ ስልሳ ስድስት ስልሳ ሰባት እስከ ሰባ አንድ ድረስ በየትኛውም ሳይል ላይ ከፍተኛ የሆነ ጭፍጨፋ ነበር ኢሕአፓ በመዝገብ በስነ ስርዓት በሰነድ የተረጋገጠ ሁለት መቶ ሰባ አንድ ሰዎች ላይ ተጠያቂ በዛ ሰዓት። ሌሎቹም እንደዚሁ በሜሶ ና ያፓ ተጨፋጭፈዋል። እንዲያውም እሳቸው የሚቀበሉኝ ከሆነ አቶ ነሲቡ ምናልባት የፍቅረ ስላሴ ውግ ደረስን መጽሐፍ መጥቀስ ካለብኝ የፍቅረ ስላሴ ውግ ደረስ እኛና አብዮቱ በሚል መጽሐፋቸው ላይ በስነ ስርዓት በስም ዝርዝር፣ ያውም በጣም ታዋቂ ታዋቂ ሰዎች ሳይቀሩ እንደ የሸዋ ልውል መንግስቱ፣ ዶክተር ፍቅሬ መረድን እና የመሳሰሉትን ሰዎች በታዋቂዎቹን ልጥቀስ ብዬ ነው። እነዚህን ሁሉ ጨርሰው አንድም ቀን ወደ ራሳቸው አዙረው ቢያንስ ስለነዚህ ሰዎች ግድያ ተጠያቂ ነን ብለው ሲሉ አልሰማውም። ስለዚህ በዚህ ዙሪያ ላይ በዚህ ዙሪያ ላይ ከሳሹ ማን ነው፣ ተከሳሹ ማን ነው የሚለው ነገር ትልቁ ጥያቄ ነው። ከዛው ጋር ተያይዞ በመጀመሪያ ደረጃ ላይ አንድን ግለሰብ ባለስልጣንን መክሰስ፣ የሀገር መሪዎችን መክሰስ መጠየቅ በኢትዮጵያ ብቻ አይደለም፣ በመላው ዓለም የተለመደ ነገር ነው። ዛሬም ወደፊት የሚኖር ጉዳይ ነው። ባለስልጣን በየትኛውም ኮንዲሽን ስልጣን ላይ ይመጣል። ለምሳሌ ከመጣ በኋላ ለሰራቸው መልካም ስራዎች ይመሰገናል። ለሚያጠፋቸው ጥፋቶች፣ ሙስናዎች፣ የሰው ልጅ ማጥፋቶች፣ ስልጣንን ከሚገባው በላይ መጠቀም የመሳሰሉት ላይ ይጠየቃል፣ በህግ ማለት ነው። ለመጠየቅ ግን ብዙ የሚያስፈልጉ ነገሮች አሉ። ፕሪኮንዲሽኖች መሟላት መቻል አለባቸው። ከብዙዎቹ በጥቂቶቹ እንኳን በመጀመሪያ ደረጃ ላይ ጠያቂ መንግስት ያስፈልጋል። የሚጠይቅ መንግስት በህዝብ የተመረጠ ህብረተሰቡ፣ ህዝቡ መንግስቴ ነው የሚለው የሚለው የሚኮራበት ትክክለኛ የሆነ መንግስት ያስፈልጋል። ዜጎች አይጠይቁም ቁጥር ሁለት ወደዛ ለመጣ ነው፣ ህገ መንግስት ያስፈልጋል። ህገ መንግስት ማለት በመንግስትና በህብረተሰቡ መካከል ያለ ኮንትራት ማለት ነው። ህብረተሰቡ በዚህ ነው የምንተዳደረው ብሎ የፈረመበት፣ የተስማማበት፣ የተወያየበት፣ ያጸደቀው ህገ መንግስት ነው። መንግስት ደግሞ ህዝቦች እናስተዳድራለሁ የሚልበት ሰነድ ህገ መንግስት ነው። በእንደዚህ ያለ መልክ የጸደቀና ውይይት ላይ የደረሰ ሰነድ ኖሮ ማንኛውም ሰው ከህግ በታች ሆኖ ተጠያቂ የሚሆንበት ነገር ይኖራል። በዚህ ኮንዲሽን በየትኛው ነገር ነው የምንጠየቀው? ነው ኢትዮጵያ ውስጥ የተመረጠ መንግስት አለው ወይ? ባለፉት ሀያ ሰባት አመት ኢትዮጵያ ውስጥ የነበረው መንግስት ምን አይነት እንደነበረ ይታወቃል። ህገ መንግስት የተባለውም በማን እንደተጻፈ፣ እንዴት እንደተዘጋጀ፣ ምን አይነት ህገ መንግስት እንደነበረም ይታወቃል። ይህንን ያሟላሉ። ግን ያ መንግስት ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም። አቶ፣ ነሲቡ ኮሎኔል መንግስቱ ኃይለ ማርያም በገለልተኛ አይን አልታይም ቢሉ ያ ጥያቄ ቢነሳ፣ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድን ነው ዋስትናው? መቶ አለቃ መስፍን ንድርሶ ልምጣ። በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች፣ ወንጀሎች አሉ ከተባለ መጠየቅ፣ በፍርድ ሂደት ውስጥ ማለፍ ለምን ችግር ይሆናል? አዲሱ እንግዶቻችን የሚከራከሩበት ሰጣ አገባ ነው እያልኩ ከአንተ ጋር እየተሟገጥኩ ነበር። ገባ ነው ሆ አድማጮች፣ ታዲያ ክርክሩ ተጀመረ እንጂ አላበቃም። ምጩ ሳምንት ፕሮግራሞቻችንም ይቀጥላል። ተከራካሪዎቻችንን ወይም እንግዶቻችንን እናመሰግናለን። አዲሱ ግን በርከት ያሉ አድማጮች በዚህ ላይ አስተያየት የሚሰጡ ይመስለኛል። ግራም ቀኝም ሀሳቦች ካሉ ለማስተናገድ ዝግጁ መሆናችንን እንግለጥ። መቶ አለቃ መስፍን ይችሉታል ወይ ብዙ ጥያቄ ይመጣበታል ስላቸው ነበርና ይህ እኮ ዓለም ያወቀው ነው የሚል ኃይለኛ መልስ ነው የሰጡት። እንግዲህ መጠበቅ ነው የሚመጣው። አድማጮች ዝግጅቱን በተከታተላችሁበት መንፈስ አስተያየቶቻችሁን ላኩልን። በሚቀጥለው የራዲዮ መጽሔት እናስተናግዳለን። በተለይ ኪነጥበብን፣ የኢትዮጵያን የመድረክ ቲያትርና ባለ ታሪኮቹን በሚመለከተው ዋናው የታሪክ ማህደር ነበር። በቅርቡ ከዚህ ዓለም በሞት የተለየው እውቁ የመድረክ ሰው ጌታቸው ደባልቄ፣ አሁን የብሔራዊ ቲያትሩ ዋርካ አረፈ። ሕይወትና ሥራውን እንዘከራለን። የዕድሜ ተጋሪዎቹንና የሙያ ልጆቹን ጋብዘናል። አራት የቲያትር የመድረክ ሰዎች ጋብዣ አለሁ። በቅርቡ ከዚህ ዓለም በሞት የተለየው ሁለገቡ የመድረክ ሰው ግሩም ተዋናይ፣ አዘጋጅ በብዙ ዘርፉ የሚጠራ የመድረክ ሰው መሆኑን የሚያውቁት የሚረዱት ይመስለኛል። ምናልባት ብዙዎች የማያውቁት የዘፈን ግጥሞች ደራሲ መሆኑን ማን ያዘዋል? እንደሻው ተክሌ፣ ደስታ አለማየሁ፣ ገብረ ሕይወት፣ ቴዎድሮስ ተስፋዬ፣ አበበ እንግዶች የሁላችሁንም በቅድሚያ ለጊዜያቸው አመሰግናለሁ። ጌታቸው ደባልቄ የብሔራዊ ቲያትሩ ዋርካ ብለነዋል። ዘመን የጠገበ አገልግሎቱ በመድረክም ከመድረክም ውጪ፣ ይልቁንም ደግሞ ከቲያትር በተጨማሪ በሙዚቃውም ረገድ አስተዋጽኦ ማበርከቱን የህይወት ታሪኩ ይናገራል። ለመሆኑ ጌታቸው ደባልቄ ማን ነው? ህይወትና ስራዎቹን በምንዘከርበት በዚህ ፕሮግራም በቁም ነገር የምናነሳቸው ጉዳዮች የሚኖሩትን ያህል በጨዋታ የምታስታውሷቸው ካሉ ህይወቱን ለማወደስ ስለሆነ ሀዘን በተጫነው ስሜት ብቻ እንዳታስቡ። እስኪ ከአንጋፋው ልጀምር። ተክሌ ደስታ፣ አንተ ትሆናለህ ብዬ አስባለሁ። እንግዲህ አንተ እያልን ነው በአንጋፋነትህም ቢሆን የምንጠራህ። ጌታቸው ደባልቄን እንዴት ታስታውሰዋለህ? ጋሽ ጌታቸው ደባልቄን የማስታውሰው ከሀሁ በስድስት ወር ጀምሮ ነው። አሁን በስድስት ወር ላይ ደራ አጋኖን የጋጸጋይ ፍሰት ደራ አጋኖን ሲጫወት ነው የማቀው። ስራውንም ችሎታውንም ያኔ እንኳ ምንም ባልረዳ የሱን የስራ ሂደት እኔም ገና ወደ ሙያው የገባው ሰው ነበርኩና ምንም እንኳ ሙያውን በሚገባ ከመጀመሪያው አወቅኩት ባለልን፣ አሁን አሁን እያሰብኩት እያየሁት በሄድኩ ቁጥር ደረ አጋኑን እንዴት እንደተጫወተው የብዙ ተዋናያንን ልብና መንሰት የሰረቀ የወሰደ ሰው መሆኑን የተረዳውበት እርጉም ኋሪያ የተባለውን ምክያትር እዛም ላይ አብሬው ተጫዎች ያለው ሰፊ ስራ እየሰራ ነው። እንዲሁም የብርሃኑ ዘር የሆንን ወረሽ ጎረሽ የተባለውን ቲያትር አብርዜ ተጫዎች አለው። ብዙ ቲያትሮችን ተጫዎች አለው ጋር ከጋሽ ጌታቸው ጋር እና አስተማሪ ነው። የምር እዛ ቦታ ላይ ከሱ ጋር መጫወት ማለት ምን ማለት እንደሆነ በእውነት አሁን ድንገት ነው ጥያቄው የመጣው። መታደል ነው መታደል እና ጋሽኬታቸው እሱ ብቻ አይደለም። የተባለው ነገር ሁሉ በሙሉ መዝገብ ነው። ጋሽኬታቸው የሀገር መዝገብ ነው በቲያትር ጥበብ እንደገና በሰዎችን በሹማምንቶችን ቢሆን ሀገሪቷን የመሩ ሰዎችን በዚህ በስነ ጥበቡ ዙሪያ ብቻ ሳይሆን ማንና እንደ ማን እንደነበሩ የሚነግረን የሚያስተምረን ማንኛውም ባለስልጣን ከጥበብ ውጪ ከሆነ ደካማ ነው። ዋጋ ያለው ጋሽ ጌታቸው በዛ በዛ ሁሉ ያስረዳን፣ እጅግ በጣም እደነቃለሁ እና በአሁኑ ጊዜ ጋሽ ጌታቸው አለፈ ማለት አልችልም። በሁላችንም ውስጥ በሁላችንም ልብ ውስጥ እስከምንሞት ድረስ አብሮ ነው የሚኖር ነው። እንደገና በትውልድ ውስጥ የሚቀጥል ነው። ማን ነው በጋሽ ጌታቸው ስራዎች ያልተመረቀ የአዲስ አበባ ዩኒቨርሲቲ ተማሪ? መዝገብ ከማገላበጥ ይልቅ መዝገብ ቤት ከመሄድ ይልቅ ጋሽ ጌታቸውን መጠየቅ በጣም የቀለለ ነው። ሲመግርስ ከና አካባቢ ነው። ስለዚህ በዚህ መሰረት አስታውሰዋለሁ። ጋሼ ጌታቸው እኔ ውስጥ አልሞተም አለ፣ መልካም አልሞተም አለ ብሎናል ተክሌ ደስታ። ምናልባት ብዙዎቻችሁ የምትጋሩት ስሜት ይመስለኛል። ድንቅ ትውስታው ብዙዎች ደጋግሞ የሚያነሱት ነው። ከስራዎቹ ባሻገር ማን ያዘዋል፣ ወደ አንተ ልምጣ። አንተ ያዘጋጀሃቸው ሀምሌትና ንጉስ አርማ ከተጫወተባቸው ቲያትሮች ውስጥ ናቸው። አንተ ሌላ ቀለም ታመጣለህ እዚህ ውይይት ላይ በአዘጋጅነትም ይበልጡን ተዋናዮች ናቸው አብዛኞቹ መምህር፣ ደራሲና አዘጋጅ ነህ። ማን ያዘዋል እንዲሁም በኃላፊነትም ትሰራለህ። ጋሽ ጌታቸውን በእነኚህ ሁሉ ሙያ ዘርፎች በቅርበትም በግልም ባለ ግንኙነት እንዴት ነው የምታስታውሰው? አንተስ ስለ ጋሽ ጌታቸው እንግዲህ የሚያውቀው መጀመሪያ ሳላገኛቸው አንድ በስም ነው ጌታቸው ደባልቄ ከወጣትም ነበረ እኛ ገና ቲያትርን ያዴ ቆጠር ሁሉ ስማቸው የገነነ ነው በሱ የምናውቃቸው ከዛ በኋላ ግን ወደ ብሔራዊ ቲያትር ስራ አስኪያጅነት ስጠራ አግኝቻቸዋለሁ። ግን ከማግኘት በፊት የሰማሁት አንድ ጥሩ ነገር ምንድን ነው? የቲያትር ተማሪዎች ተመርቀው በየቲያትር ቤቱ ሲመደቡ ነበር። እኔ በአጋጣሚ ዩኒቨርሲቲ የቀረሁት እና በየቲያትር ቤቱ የነበረ አንድ ቅሬታ ምንድን ነው? እጅም ጊዜ በቲያትር ውስጥ ያሳለፉ ሰዎች ይከፈላቸው የነበረውን ደሞዝ እነዚህ አዳዲስ ልጆች መጥተው ከነሱ ኦልሞስት እጥፍ ደሞዝ ያገኙ ነበር እና ወደ መድረክ ሲወጡ፣ ግን አንጋፋዎቹን ያህል ሊሆኑ ቀርቶ እግር ጥፍራቸው ጋ አይደርሱም እና ያ ቅሬታ ፈጥሮ ነበረ እና ብሔራዊ ቲያትርም እንደዚህ አይነት ሁኔታ እንደተፈጠረ ሰምቻለሁ። ልጆቹን ግን የአበረታቱ ከነበሩ ጥቂት ሰዎች አንዱ ጋጌታቸው ነበሩ እና ይሄ መጀመሪያ የነበረኝ የሰማሁት ጥሩ ነገር ነው። ከዛ እንግዲህ ብሔራዊ ቲያትር ስራ እንገናኛለን፣ አብረን እናወራለን እና ልጆቹን ብቻ ሳይሆን እኔም በስራ አስኪያጅነት እዛ ሲሄድ እኔንም ያላምዱኝ የመሩኝ ስለ ቲያትር ቤት ሕይወት ብዙ ነገሮችን ያጫወቱኝ እና የኔ የኔ ጋይድ ነበሩ ማለት ይችላሉ። በዛ ጊዜ ያንን ሲያደርጉ ደግሞ እንዲህ እንደ ታላቅነታቸው እንደ አዋቂነታቸው እንደ ልምዳቸው ሳይሆን ልክ እንደ ጓደኛ አርገው ነው የሚያወሩት እና ብዙ እድሜ ልዩነት አለን፣ ግን አብረን ቁጭ ብለን ስናወራ ይረሳል። ሁሉ ልዩነት ነት ይረሳና በጣም ጓደኛ ይሆናሉ እና ብዙውን ነገር ያሳዩ እሳቸው ናቸው። ቲያትር ስንሰራ ደግሞ አንድ ትልቁ የመጀመሪያ ያዘጋጀው ቲያትር ሀምሌት ነው ሀምሌት እንግዲህ ለእኔ በጣም ትልቅ ቲያትር ነው። ከዚያ በፊት ብሌት ሰስተዋል ለ እንደዚህ አነስተኛ የትምህርት ቤት ቲያትር ነበር የምሰራው ና ያን አይነት ትልቅ ቲያትር ሳዘጋጅ ችግራ ይገባኝ ነበረ እና ደግሞ በጣም በርካታ ሰዎች አሉ። እኔም ትንሽ አምቢሽስ ነበርኩ ና የውዝዋዜ ክፍል ሰዎች አሉ እንደዚህ እና ስነ ስርአቱን ማስከበር ትንሽ ይከብደኛል ምክንያቱም በእድሜ ከእኔ በጣም ካላላቅ ይበልጥፋቸሉ ና እዚያ ጊዜ ጋድጌታቸውን የጠራሁት ና የጌታቸውን ጠርቼ እስኪ ስለ ስነ ስርዓቱ ስለ ምን ስለ በፊቱ ያውሩላቸው ብዬ እሳቸው ነበሩ ሲገስሷቸው የነበረው ስለ ስነ ስርዓት፣ ስለ ዲሲፕሊን መድረክ ላይ ፀጥታ መኖር እንዳለበት፣ ከመድረክ ጀርባ ሰዎች ሲሆኑ ምን አይነት ጸጥታ መጠበቅ እንዳለበት እንዲ እንዲህ አይነቱን ነገር እሳቸው ናቸው ነግረዋቸው። ሊያዳምጡ ይቻሉት እኔ ብነግራቸው የዛ ጊዜ ገና ወጣትም ነኝ፣ ምናልባት ያን ያህል ሊያዳምጡ ይችላሉ። እና በዛ አስታውሳቸዋለሁ። ከዛ በተረፈ ደግሞ ተጫዋችም የነበሩ ጋሽ ጌቼው ልክ እንዳልኩት እንደ ጓደኛ ቁጭ ብለን እንደ ልብ እንጫወታለን። ያስረሱናል። ታላቃችንቸውን ልም ያላቸው ብዙ የጻፉ አዘጋጅ መሆናቸው ያስረሱናል። አብረን ስትሆን ትረሳዋለህ እና እንደ ጓደኛ ያጫውታሉ። ያም ሆኖ ግን ለምን እንደሆነ በማላውቀው ሁኔታ ቤት እንደዚህ አንዳንድ ያነሳል፣ ጋሽ ጌቼው ምናምን ልና አጎቴ ይመስሉኛል እላለሁ። ለምን ያላቅም፣ ከመጨረሻው ድረስ አጎቴ ይመስሉልኝ ነበርና ይሄ ለእኔ ሚስቴሪየስ ከሆኑ ነገሮች አንዱ ነበር። የተለየ ስን ስሜት የሚያሳድር መሆኑን መረዳት ይቻላል። ማን ያዘዋል የቅርበትህን የምታወድስ የምታድንቃቸውን ያህል ታዲያ የእድሜ ልዩነቱንም ያዘነጉናል ያልከውን ያህል አብዛኞቹ ሌሎች ጋሼ አንተ ይሏቸዋል። የጠባይም የአቀራረብም ጉዳይ ሊሆን ይችላል። አንተ ግን አንቱ ነው የምትለው። እኛም በሩቁ ያለ ነው አንተ እንድንለው የሚገፋፋም በመሆኑ የተላመድ ነው ይመስላል። እንዴት ነው አንተ በአንቱታ የቀጠልከው አጎትህን አንቱ የምትለው እንዴት ነው እያልኩ ነው። ትንሽ ትንሽ ወግ አጥባቂ ሳልሆን አልቀርም። በአንዳንድ በኩል በስራ በኩል ለምሳሌ ትንሽ ለጌት ያሉ ነገሮችን ይሞክራለሁ። ወደ ህይወት ሲመጣ ግን እንግዲህ ያደግንበት ሁኔታ ነው መሰለኝ። ሌሎቹ እንዳልከው እኔ ታናሾችም ጋሽኔታቸውን አንተ ሲሉ ምን ሲሉ እኔ አልሲሉም ነበርና አይ ቲንክ፣ ይሄ የኔ የወግ አጥባቂነት ውጤት ሳይሆን አይቀርም። አላስቀየረህም ጋሽ ጌታቸው? የለም አንተ ነው ማለት ያለብህ። አልገፋፋህም? አልሞከረም? የገፋፉኝ አይመስለኝም። ምክንያቱም ለሳቸው አንቱም ብላቸው አንተም ብላቸው ብዙ ልዩነት የለውም። እንዲህ አይነት ነገር ላይ ብዙ አያተኩሩም። ስለዚህ አልገፋፉኝም። መልካም አለማየሁ ወደ አንተ ልምጣ። አለማየሁ ገብረ ህይወት አንተም በቲያትር ተማሪነት በተዋናይነትም በአዘጋጅነትም በጸሐፊ ተውኔትነትም በግጥም ደራሲነትም ስላለ ምናልባት ጌታቸው ደባል ባልቄን ሌላ ችሎታ ትመለከትልናለ። የዘፈን ግጥሞች ሳይቀሩ በጣም እውቆቹን የኔ ሀሳብን የመሰሉ አደረች፣ አራዳን፣ ምነው ተለየሽኝ። መጽሐፉን ምን ያህል ሰዎች እንደሚያውቁ እርግጠኛ አደለሁም። ከመድረኩ ባሻገርም ሄደ። እስቲ አጫውተን አለማየሁ።

ገጣሚ ነው እንዳልከው፣ ድንገት ከዘር በርካቸው ውስጥ ሌሎችም ስራዎች ይኖታል ብዬ አስባለሁ። ጥሩ ግጥሞች ናቸው፣ ዘመኑ የተሻገሩ ናቸው። አሁን ግን ማረጋች የተጫወታቸው ቢሆኑ እና በገጣሚነቱን በተለይ ደግሞ እንደም ቀልድና ጨዋታ ያቃል የሚለው አይረሳም። እኔ አንድ ታዛ ላይ የጻፉት እንዳ ምንድ ነው ዓፄ ኃይለ ስላሴ ና ቲያትር ብዬ በቃ ከሱ አንድ በት የገጣምቶትን ነው እዛ ላይ የጻፉት ማለት ይችላል እና በጣም ደስ ደስ የሚሉ እና አስገራሚ ታሪኮች አሉት። እንደው አንዱን በጠቅስልህ ስልህ ሆቴሎ ቲያትር ብሔራዊ ቲያትር ይታያል እና ብሔራዊ ቲያትር ታሪቶ ጃንሆይ መታወያ ያሉ በጣም ስለተመስረቱ ቤተ መንግስት ይጠሯቸዋል፣ ሊያመሰግኗቸው ከዛ ሁሉም እየጠሩ ያናገራሉ። መጀመሪያ የሚያሉት ይህ ቲያትር በእውነቱ ለሕዝባችን ተርጉማችን ማሳየታቸው በጣም ደስ ይላል። በሌላ ቋንቋ ውጭ ሀገር አይተነዋል፣ ነገር ግን ይህን ይህን ማድረሳቸው ደስ የሚል ነው። ግን ደግሞ በዚህ ተኮራታችን እንዳትቀሩ ይህን ሕዝብ አገልግሎት ምናምን ይናገራል አሉ። ከዛ ጋር ፀጋዬ ነበር ና ጃንሆይ አሉ

ትናንት እንደሆነ ሁሉ ቃል በቃልና ዓመተ ምሕረት እንኳን አንተ ቃል እንኳን ብትሳሳት ነው ይህን አለ የሚያልፈ ሁሉ መልሶ የሚመለስ አይነት ሰው ነበር እና በጣም ሰው የሚያቀርቡት ግን እንዳስጠቀሰው ወጣት የሚያቀርብ ለማንም ግልጽ የሆነ ክስ የሆነ ጋዜጠኛ ብለው፣ ታሪክ አቅኝ ብለው፣ የሳቲያ ሰማሪ ብለው ለሁሉም የመረጃ ቋዋት ብቻ ሳይሆን ያለውንም የሚሰጥ ለጋ ሰው ነበረ። ብል ይሻለኛል ሌላ ሌላ ሁኔታ መልካም፣ የጋዜጠኞችም ወዳጅ የነበረ ሰው ነው። ጌታቸው ደባልቄ በህይወት ይሁን በህልፈት የሙያ አጋሮቹን ህይወትና ስራዎች የሚመለከት የቲያትር ታሪክ፣ የሙዚቃ መላልሰን የምንጎበኘው ደጋግመን የምንጠይቀው ሰው ነው። እስኪ ምናልባት ከሁሉም በእድሜ ወጣቱ አንተ ትመስለኛል ቴዎድሮስ። አንተ ነው መጨረሻ ያደረኩት ከመጀመሪያው ጀምሮ በማስተባበሩ ስትረዳኝ ነበር። አንተስ ጌታቸው ደባልቄን ብዙዎቻችሁን እንደምጠሩት ጋሽ ጌታቸውን እንደምን ታስታውሰዋለህ? የመጀመሪያ አጋጣሚህስ ምን ይመስል ነበር? ወደ መድረክ ስትመጣ ከቲያትር ቤተሰብ ነው የምትመጣውም ከአባትህ ጋርም ወዳጅ እንደነበረ አውቃለሁ። እስኪ ያጫውተን ያንተንም አጋጣሚዎች ቴዎድሮስ። አመሰግናለሁ አሉና እንግዲህ ጋሽጌታቸውን አጋጣሚ አስራ ዘጠኝ ሰማንያ ሶስት አመተ ምህረት በቀጠረን አንድ አራት አምስት የሚሆኑ ወጣቶች ነበርን በአስራ ላይ ነበርን አርቲስቶች ያኔ ገና እንግዲህ ቲያትሬት ውስጥ ስንቀጠር የምናገኛቸው እና የምናውቃቸው የኪነ ጥበብ ታላላቅ ሰዎች ውስጥ አንዱ ጋሽኬታቸው ነው። እንደ አጋጣሚ ሆኖ እኛ ስንቀጠር ከሆነ ወደ ሰማንያ አምስት ዓመተ ምህረት ላይ ቁረታ በአብዛኛዎቹ ወጥተው ጋሽኬታቸውም ጭምር ቁረታ የወጡበት ጊዜ አካባቢ ነው እና ነገር ግን ኢትዮጵያ ብሔራዊ ቲያትር ልክ እንደ መልክት ነው የሚቀጣቸው በወቅቱ የነበሩት ሴቶቹን ያስተዳድሩ የነበሩ ኃላፊዎች ልክ ለጋሽኬታቸው ቢሮ በመስጠት ጠረጴዛ ሊኖረው በማድረግ እሱ ታሪክ ነው በማለት ይነግሩ ስለነበረ ስለ ጋሽኬታቸው ጠልቄ ለማወቅ የሚፈልጋቸው ነገሮች ላይ በጣም በተደጋጋሚ ለጋሽኬታቸው ጋራ ውይይት አድርጌ ያለው በሀያ አምስት ሳምንት የፊያት ቤት ውይታ ባለፉት አራት እና አምስት ወራት ጋሽኬታቸውን አላየሁትም እና ከልብ ያዝኛለሁ። ሳ ታመታያይ ነው ጋሽኬታቸው ያለፈው እና

አስኪታቸው ነበርና ልክ ቲያትር ሰርተን እኛ መድረኩ ጀርባ እንሄዳለን፣ ወጣትነትም አለ። አስኪታቸው ግን ያው የራ ያተረን ታቋውና መጋረጃው ስር ሆኖ ነው እስከ ቲያትሩ ፍጻሜ ድረስ ታርቶን የሚጠብቀው እና ግርም የሚልን ነበርና፣ ይሄ ቀደምት የነበሩት የጥበብ ባለሙያዎች የወረሱት የጥበብ አንዱ ዲሲፕሊናቸው ስለሆነ ይሄን ምን ካልተማ ከመሰሉ ይሄን ምን ካልወረት ከመሰሉ እኛ ይሄንን እንዴት ነው ማስቀጠል የምንችለው፣ በሚቀጥለው ትውልድ የሚለው ነገር ሁሌ በውስጤ የሚላለት ነበርና እንደ አጋጣሚ የሆነ የመጨረሻው ዘመን ላይ ነው የሰራሁት ድራማ፣ እንደዚህ የተባለው ድራማ ነው እና በጣም ብዙ ወጣቶች አሉበት እና የዋለኛው ዘመን በሚቀጥለው ዘመን ምንም የሚያስተላልፍ የሚለውን ነገር ከነጋሽ ጌታቸው የወረሱ ነው ዲሲፕሊን፣ ማሳየት ስለነበረብን ግን ጋሽ ጌታቸው እንደሚያደርገው ሁሉ አንድ ክፍል ውስጥ ከማንም ሰው ጋር ሳንወጣ በተለይ ይህንን ዲስፕሊን ሶስት አመት ሆኑ ፍርሸዋለሁ እና ወጣቶቹ ሰማ ነው ሲያው አይነት አንድ ሰው ጋር ሳይገናኝ የሚገርም ነው ይሄ ዲስፕሊን ይላሉ እና ነው እኔ ያንን በእኔ ውስጥ የሚጋሽጌታቸው ትምህርት የሚጋሽጌታቸው ዲስፕሊን ይተላለፋል እኔ አደርገው የነበረው እና ይሄ የጋሽጌታቸው የጥበብ ነፍስ ውስጤ ስላለ ነው ይሄን አድርገው የነበረው እና በዚህ በጣም ደስ ይልበት ከጋሽጌታቸው ጋር አርባኛ አመት ሲከበር ጋሽ ሲሳቸው በአጋጣሚ በህይወት ኖሮ ጋሽ ፀጋዬ የሰራውን ቴል ዶክተር ሲሰራ ሲተውን አይቼዋለሁ። ሀምሳኛ አመት ሲከበር ከመድረት ጀርባ መስቶ ቴያትር ሀምሳ አመት ቡና ቴያትር ቤት ምን ባያከብረው ከእናንተ ጋር ላክብሮ ነ ሀምሳ ቁጥር ያለባት ሻማ ይዞ መስሎ እኛ ጋራ ሻማ ብርትን በአጋጣሚኛ ኪሎፓትራ ሲባለው ራ እየተወን እና እዛ ላይ አክብረዋል። ስልሳኛ አመቱ ሲከበር ደግሞ ከእድሜም ጋር አንጻር ግዲ ቴያትር ቤቱ አዳራሽ ውስጥ ቁጭ ብሎ ስልሳኛ አመቱን ትከታተዋል። ይህ እንግዲህ በህይወት ኖሮ ይሄንን ማየቱ ደስ ይለኛል። ሰባ አምስተኛ አመቱ የልደት በዓሉን ደግሞ ያከበርንለት ያንን ያቶፏዬ ላይ ብዙ አርቲስቶች የተገኙበት በደንብ መቀበቃ አክብረንለታል። ጋሽጌታቸው ይሄ በጣም ደስ የሚለኝ ነገር ነው እና ትልቁ ግን በተደጋጋሚ ልጠይቀው የነበረው ነገር ሽታቸውን ቲያትር ክፍል ውስጥ ቲያትር ቤት የሰጠው ቢሮ ውስጥ የእሱ ዶኩመንቶች አሉ ያ የእሱ ታሪክ ነው የቲያትሬቱ መዘክር ነው የቲያትሬቱ ላይብራሪ ነው የሚባልበት የእሱ ዶክመንቶች ቲያትር ክፍል ውስጥ አሉ። እነኛን ዶክመንቶች እባክህ ለምንድን ነው ማትሰጠው ብዬ በተደጋጋሚ ጠይቀው ነበር። እንግዲህ አንዳንድ ቅሬታዎች ሲመለከት በሽታቸው ቲያትሬቱ ውስጥ የሚሰማው ነገር የሚያዩን ነገር ሁሌ ስለምታ የጠፋዛ ችግሮች ሲመለከት አንዳንዴበት ቤበታጫን አልፈጥም ይላል። ከዛ ደግሞ እንደገና አስረክባለሁ ይላል እና በቀደምም የእሱ ስራ ተቀጥል ፕሮግራም ላይ የተሰበውን ጠይቀናል። ኢትዮጵያ ብሔራዊ ቲያትር ሳይሆን የኢትዮጵያ ኪነ ጥበብ እሱ አርካይቭ ሀምሳ ሳንቲም አስራ ዘጠኝ አርባ አራት አመተ ምህረት ሀምሳ ሳንቲም ደሞዝ ይከፈላቸው የነበረውን ዶክመንት አንድ ቀን ሲያሳየኝ በጣም ነው የገረመኝ። ብዙ ጊዜ ሴት ጠፍቶ እንደ ሴት ተዋንያን እከሌ እከሌ የሚባሉት አርቲስቶች እንደ ሴት ሆኖ ሰርተዋል የሚል ዶክመንቶች በዩኒቨርሲቲ በተለያየ ቦታ ሰማ ይታያል። ሴት ተዋናያን አልነበሩም። ነገር ግን አስራ ዘጠኝ አርባ አራት እና አስራ ዘጠኝ አርባ ምናምኖቹ አመተ ምርት ላይ ሴት ተዋናያ ነበሩ ደሞዝ እየተከፈላቸው ይኸውልህ ብሎ ያሳየኛል። እንዲህ ነት የተደበቁ ሚስጥሮች ስህተትን እንዲፈጥሩ ነገሮች ጋሽ ጌታቸው ጋር ያለ አንድ ጊዜ ያሳቀኝ ነገርን እንደርስ መዛቴ ልፊት እንግዲህ ጋሽ ጌታቸው የተሰለውን ነገሩ ይናገራል። ቲያትር ቤቱን እርሱም አንድ መድረክ አዘጋጅ፣ የክብር መድረክ እና እዛ የክብር የመድረኩ ፕሮግራም ላይ ጠራና ጋሽ ጌታቸው መድረክ ላይ ወጣ። ያው ሽልማት የሚሰጠው ነው።

የጠጣሁትን ጥሩ ነገር የከፈለ የመለሰልኝ ነው። አኔክስት ይችላል ምንም ነገር እንደዛውና ሰማንያ ዓመት የጠጣሁት ቢራን የሰጠኝ ነው። ተመልካቹን አስቶታል። የመሰለውን እንደሚናገረው ማለት ነው። ጋሽ ዬታቸው ጋራ ሩቅ ካረንታ ነበርን። ታዲያ ስለነት ያምሮ መልካም። በብዙዎቻችሁ ዘንድ የሚወደድ የመድረክ ሰው ህይወት በተለያየ አቅጣጫ ነው እየተመለከታችሁ ያላችሁት። ወዲሁም ያንጋፋውን የቲያትር ቤት ብሔራዊ ቲያትርንም ታሪክ የሚመለከት በመሆኑ ወደ ተክሌና ማን ያዘዋል ነው የሚመጣው። በቲያትር ብቻ ሳይሆን በኢትዮጵያ ኪነ ጥበብ ታሪክም ትርጉም ያለው አስተዋጽኦ ያበረከተ እንደመሆኑ ይሄ የኢትዮጵያ ቲያትር ታሪክም ነው ማለት እንችላለን። ረጅም ጊዜ ከቆዩት ከቀደሙት ውስጥ እንግዲህ ከጥቂቶቹ አንዱ መሆኑ ነው ነውና ጌታቸው ደባልቄ ማን ያዘዋል አንተን ላስቀድምህ። እንደው የትምህርት ቤትም ነገር በመምህርነትም የሚነሳ የሚመስለኝ ነው። ገና በአስራ ሶስት አመቱ ወደ አዲስ አበባ መምጣቱ፣ ነርሲስ ናልባንዲያን በሚመሩት የማዘጋጃ ቤት በአንድ ውስጥ ሙዚቀኞችን ተከትሎ በኋላ የከበሮ መቺ መሆኑን፣ የመጀመሪያውን ቲያትሩን ድንገተኛ ጥሪን መጫወቱ ከህይወት ታሪኩ የተመለከትኳቸው ናቸው። ኋላ ብሔራዊ ቲያትር ውስጥ በዛ መልኩ ቅድም ቴዎድሮስ በሚያነሳቸው የሴትን ገጸ ባህሪ ሆነው ሁሉ ተጫዋተው እዚህ የደረሰበትን ስትመለከት ስለ ኢትዮጵያ ቲያትርስ ምን ይነግረናል? የነኚህ የቀደሙ የመድረክ ሰዎች ታሪክ በራሱ የዚያ ታሪክ አካል ነውና ማን ያዘዋል። አድማጮች፣ በቅርቡ ከዚህ ዓለም በሞት የተለየው ቡለገቡ የኪነ ጥበብ ሰው የጌታቸው ደባልቄን ህይወትና ስራ ለመዘከር ከሙያ ልጆቹና ከሙያ አጋሮቹ ጋር የጀምርነው ውይይት በሰዓት እጥረት ማገባደድ አልቻልም። ራዲዮ መጽሔትንም ሳንጠብቅ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችም በሙሉ ለጊዜያቸው አመሰግናለሁ። እግዜር ይስጠልኛል። አድማጮች ሰሞኑን ሌላም የኪነ ጥበብ ሰው ተለይቶናል። ቀደም ብለን የሰማናትን በፍቅር እስከ መቃብር ትረካ ማጀቢያ ሙዚቃነት የምትታወቀውን ድንቅ የሙዚቃ ሥራውን ጨምሮ በግሩም የዋሽንት አጫወቱ የሚታወቀው የዋሽንቱ ባለቤት ዕውቁ ሙዚቀኛ ዮሐንስ አፈወርቅ በተወለደ በሰባ ሁለት ዓመቱ በቅርቡ ከዚህ ዓለም በሞት ተለይቷል። የዮሐንስን ሕይወትና ሥራም ወደፊት በሌላ ፕሮግራም እንዘከራለን። ለቤተሰቡ ለወዳጅ ዘመድ ለወዳጅ ዘመድ ለሙያ ጓደኞቹና ለአድናቂዎቹ የዝግጅ ክፍላችን መጽናናትን ይመኛል። አድማጮች እዚህ ገደማ ቀደም ሲል በዜና ውስጥ ለማካተት ሞክረን በጊዜ ሳይደርስ ወደ ቀረው ዘገባ እናልፋለን። ከዚያ ወደ ቀሪ ራዲዮ መጽሔት እንመለሳለን። ጊዜ ካለ በአዲስ አበባ ጉዳይ ላይ የመከረና የአቋም መግለጫ ያወጣ ሕዝባዊ ስብሰባ ዛሬ ተካሂዷል። ውይይቱን የተከታተለው ግርማቸው ከበደ በአዲስ አበባ ዙሪያ ሰሞኑን የተፈጠሩ ውዝግቦችን አካቶ ተከታዩን ዘገባ ልኳል። በነገራችን ላይ በዚህ ዘገባ ውስጥ ለሚሰማ ከአዳራሽ ለተቀረጸ ድምፅ ጥራት ይቅርታ እንጠይቃለን። ወደ ዘገባው እናልፋለን። ባሳለፍነው ሳምንት የአዲስ አበባ ከተማ አስተዳደር ከ50 ሺህ በላይ የ2080ና የ40 60 የጋራ መኖሪያ ቤቶችን ለባለ ዕድለኞች ለማስተላለፍ የእጣ ማውጣት ስነ ስርዓት ካካሄደ በኋላ በበርካታ የኦሮሚያ ክልል ከተሞች የጋራ መኖሪያ ቤቶቹ የተሰሩት በኦሮሚያ ክልል ውስጥ ነው በሚል የተቃውሞ ሰልፎች ተደርገዋል። የኦሮሚያ ብሔራዊ ክልላዊ መንግስትም በአዲስ አበባና ኦሮሚያ መካከል ያለው የአስተዳደር ወሰን ጉዳይ ልባት ሳይሰጠው የጋራ መኖሪያ ቤቶቹ በእጣ መተላለፋቸው ተገቢ አይደለም በሚል መግለጫ በጉዳዩ ዙሪያ አውጥቶ ነበር። ሰልፎቹን ተከትሎም በኢትዮጵያ የዩናይትድ ስቴትስ ኤምባሲ በኦሮሚያ ክልል ከተሞች የተቃውሞ ሰልፎች መደረጋቸውን በመግለጽ እሁድ መጋቢት 1 2011 በአዲስ አበባ ሰልፍ ሊኖር ስለሚችል የኤምባሲው ሰራተኞች መስቀል አደባባይ አካባቢ እንዳይገኙ ማስጠንቀቂያ ማውጣቱ ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት የኦሮሚያ ክልልንና የአዲስ አበባ ከተማ የአስተዳደር ወሰንን ጉዳይ አጥንቶ ምክር ሀሳብ የሚያቀርብ ስምንት አባላት ያሉትና በሰላም ሚኒስቴር ሚኒስትሯ ወይዘሮ ሙፈሪያት ካሚል የሚመራ ኮሚቴ ማቋቋሙን ማስታወቁም ይታወሳል። እንዲህ አይነት ውዝግቦችና ውጥረት ባለበት ወቅት ዛሬ ለአዲስ አበባ ምን ይደረግ በሚል በሺዎች የሚቆጠሩ የከተማ ነዋሪዎች በተገኙበት በባልደራስ አዳራሽ የተካሄደውና ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ በመሩት ህዝባዊ ውይይት የውይይቱ ዋነኛ ትኩረት የነበረው ሰሞናዊ ውዝግብ ነበር። ጋዜጠኛ እስክንድር በውይይቱ መነሻ ያደረጉት በጠቅላይ ሚኒስትሩ የተቋቋመውን ኮሚቴ ነው። የኮሚቴዎቹን አባላት በኦሮሚያ በኩል ያለው ተደራዳሪ ቡድን የሚመሩት የኦሮሞ ዲሞክራሲያዊ ፓርቲ ከፍተኛ አመራር የሆኑ የኦሮሚያ መስተዳድር ምክትል ፕሬዚዳንት ወይዘሮ ጣይባ አስናቸው፣ በአዲስ አበባ በኩል ያለው ተደራዳሪ ቡድን የሚመሩት የኦሮሞ ዲሞክራሲያዊ ፓርቲ ከፍተኛ አመራር አባል የሆኑ ታተሉ ማለት ነው። ኦሮሚያ የተወከለችው በኦዴፓ አዲስ አበባ የተወከለ የውይይቱ ተሳታፊዎችና አብዛኛው የአዲስ አበባ ሕዝብ ለእሳቸው እና በውይይቱ ላይ ለተገኙት አጋሮቻቸው ውክልና የሚሰጧቸው ከሆነ ስለ አዲስ አበባ እንከራከርባቸዋለን ያሏቸውንም ጉዳዮች አቅርበዋል። አሁን በስልጣን ላይ ያለው የአዲስ አበባ መስተዳደር ብዙሃኑን የአዲስ አበባ ሕዝብ ስለዚህ ምን ያደርግ ነው? እንግዲህ አያውክለን እስከሚለቅ ድረስ አንድ ቀን ትሆን ሳምንትን ይሆን ወርም ይህን ምን መጠቀስ ምን ነው አላፊነቱ አላፊ መስተዳድሩ እስከሚለቅ ድረስ የከተማውን የዕለት ተለት ተግባር የዕለት ተለት ያስተዳደር ተግባር ከመምራት ባሻገር በአዲስ አበባ ወሰን ጉዳይም ሆነ በሌሎች መሰረታዊ ጉዳዮች ላይ የመደራደር የሞራል፣ የፖለቲካ፣ የህግ ሰባወቱ ብቻ አይደለም። በሁለቱም በኩል በሁለቱም መስላት ብቻ በኦሮሚያ በኩል ይሁን በአዲስ አበባ በኩል በህዝብ የተመረጡ መስተዳድሮች እስከሚመጡ ድረስ የህዝብ ሰፈራ፣ የወሰን ድርድርም እንዳይደረግ ነው። ሆኖም የወሰን ጉዳይ ይቁም ሲባል የጋራ መኖሪያ ቤት እጣ የደረሳቸው ሰዎች ቤታቸው አይሰጣቸው ማለት አይደለም ያሉት አቶ እስክንድር፣ እድለኞች ቤታቸውን እንዲያገኙ ያለምንም ቅድመ ሁኔታ የፌዴራል መንግስቱ ኃላፊነቱን መወጣት አለበት ብለዋል። በኦሮሚያ ክልል የተካሄዱት ሰልፎች ላይ የክልሉ መንግስት እጅ እንዳለበት የሚናገሩት አቶ እስክንድር ሰልፈኞቹንም ኮንነዋል። በንግግራቸው በርካታ ወጣቶች በተገኙበትና የጋለ ስሜት በታየበት ውይይት የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ከፍተኛ ተቃውሞ ሲቀርብባቸው ብሏል። በውይይቱ መጨረሻም አቶ እስክንድር ሀገራችን ወክለው ባለ አራት ነጥብ የአቋም መግለጫ አቅርበዋል። አዲስ አበባ የነዋሪዎቿና የመላ ኢትዮጵያ እንደሆነችና የትኛውም ክልል ሆነ ሕዝብ በላዩ ላይ ልዩ ጥቅም የሌለው መሆኑ ሁለተኛ፣ የአዲስ አበባ ወሰንና በከተሞች የሚደረጉ ሰፈራዎችን በሚመለከት የሚቀጥለው ምርጫ ተደርጎ በህዝብ የተመረጡ መስተዳድሮች እስኪቆሙ ድረስ ምንም አይነት ተግባራዊ እንቅስቃሴ እንዳይደረግ። ሶስት የአዲስ አበባ ህዝብ በሚቀጥለው ምርጫ ልዩ ጥቅም ለሚል ፓርቲ አንድን ድምፅ እንዳይሰጥ ይህንንም ለማስተባበር ይህንንም ለማድረግ ህዝቡን ለማንቃትና ለማደራጀት ይህን ስብሰባ ያዘጋጀውን አስተባባሪ ኮሚቴ የሳየንን መሆናችንን ሳይሆናላችሁ። አራተኛ የመጨረሻ እንቅስቃሴያችን፣ ይሄ ለኢትዮጵያ ህዝብም ለዓለም አቀፉ ማህበረሰብም እንዲሰመርበት እንፈልጋለን። እንቅስቃሴያችን ሙሉ ለሙሉ ሰላማዊና ህጋዊ እንዲሆን የወሰነ መሆናችንን በሙሉ ድምጽ እናስተካለን። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸው ከበደን እንደ ዘገባው እናመሰግናለን አድማጮች የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 ባጋጠመው አደጋ ምክንያት ስለደረሰው የሕይወት መጥፋት በጥልቅ ማዘናቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታውቀዋል የመንግስታቱ ድርጅት ሠራተኞችን ጨምሮ በአደጋው ሳቢያ የሚወዳቸው የሚወዷቸውን ላጡ ቤተሰቦችና ሌሎችም ሁሉ ለኢትዮጵያ ህዝብና መንግሥት በአጠቃላይ ሐዘናቸውን ገልጠዋል። ዋና ጸሐፊ ጉተሬሽ በአደጋው የሞቱትን የድርጅቱን ሠራተኞች ዝርዝር ሁኔታ ለማወቅም የተባበሩት መንግሥታት ድርጅት ከኢትዮጵያ ባለሥልጣናት ጋር እየሠራ መሆኑን ዋና ጸሐፊው ማመልክታቸውን ቃል አቀባያቸው ስቴፈኒ ዱሬያችን ጠቅሳ ዘጋቢያችን ማርጋሬት በሽር ከኒውዮርክ የመንግሥታቱ ድርጅት ጠቅላይ ጽፈት ቤት የቀደመውን ዘግባልናለች። አድማጮች በሰሞንኛው ዘገባዎች ይልቁንም ደግሞ በዛሬው የኢትዮጵያ አየር መንገድ አደጋ በተከታታይ ከቀረቡት በተጨማሪ በሰዓቱ ያሉትን በኢትዮጵያም ወቅታዊ ሁኔታ ላይ ያተኮሩ በተከታታይ ሰሞኑን እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ከ4 ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይልሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢዎችን አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም በደህና አደረገው።